ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሐምሌ 3 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና አዳኒ ፍስሀ የነን። ጠቅላይ ሚኒስትር አብይ አህመድ መቶ ቀን ደፈኑ። ትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም የፖለቲካውንም የችግራችንንም ነገር ሲያስረዱ፣ ትልቁ ነገር ያደረጉት ምንድን ነው ለወጣቱም ለአዛውንቱም ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው፣ ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ። ገና በስብህን ናቸው። በጣም ፈገግ ያሉ ጸሐይ አመሰ ስለሆኑ ይህንም ኩርምት ያለ ሽብሽብ ያለ ሀገር ያንዣበበ የነበረውን ነገር አደጋ ለመመለስ ችለዋል። የመጀመሪያው የአዲስ አበባ ዩኒቨርሲቲ መምህር አቶ አበባ አያሌው፣ ሁለተኛው ደግሞ በዩናይትድ ስቴትስ በኬትሪንግ ዩኒቨርሲቲ ፕሮፌሰር ህዝቅኤል ጋቢሳ ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ዩናይትድ ስቴትስ በኢትዮጵያና በኤርትራ መካከል የተፈረመውን የሰላም ስምምነት እንደምታደንቅ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ አስታወቁ። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ዛሬ ባወጣውና ባሰራጨው መግለጫ ሀገረ ኤርትራና የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ ሐምሌ 1 2010 ዓ.ም ም ለሰላምና ለጸጥታ ያሳዩትን ቁርጠኛነት በደስታ ትቀበላለች ሲሉ የውጭ ጉዳይ ሚኒስትሩ ያስተላልፉትን መልእክት አስፍሯል። ይህ የኢትዮጵያና የኤርትራ የጋራ መግለጫ ለ20 ዓመታት የዘለቀውን ግጭት በተሳካ ሁኔታ እንዲያበቃ ማድረጉንም የውጭ ጉዳይ ሚኒስትር ፓምፔዮ አመልክተዋል። ሚኒስትሩ አክለውም የኢትዮጵያው ጠቅላይ ሚኒስትር አብይና የኤርትራው ፕሬዚደንት ኢሳይያስ ዜጎቻቸውን ወደ ሰላም፣ ብልጽግናና የፖለቲካ ለውጦች ለመምራት ላሳዩት ድፍረት የተሞላው እርምጃ አድናቆታችንን እንገልጻለን ብለዋል። በኤርትራና በኢትዮጵያ መካከል ያለውን ግንኙነት ወደ መደበኛው የተረጋጋ ሁኔታ ለመመለስ የሰላምና የወዳጅነት ሰነድ ተፈርመው መውጣት የሁለቱ ሀገሮች ሕዝቦች በሚጋሯቸው የጠበቀ የፖለቲካ የምጣኔ ሀብትና ማህበራዊ ትስስሮች ላይ ይበልጥ እንዲያተኩሩ እድል እንደሚሰጣቸው ሚስተር ፓምፔዮ እምነታቸውን ገልጸዋል። ዩናይትድ ስቴትስ ሂደቱን ለመደገፍ ዝግጁ መሆኗን ያስታወቀው የውጭ ጉዳይ ሚኒስትሩ መልእክት ሁሉም ወገኖች በመጪ ቀናት በግልጽነትና በእምነት እንዲሰሩ ሀገራቸው እንደምታበረታታ አመልክተዋል። በኢትዮጵያና በኤርትራ መካከል ሰላም መስፈኑ በአፍሪካ ቀንድና በቀይ ባህር አካባቢ እንዲኖር የሚፈለገውን መረጋጋት ለጸጥታና ለልማት የመጣር ተግባር ይበልጥ ያቀላጥፈዋል ብለዋል የውጭ ጉዳይ ሚኒስትር ፓምፔዮ። ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን ዜና ነው የምታደምጡት። በውሃ በተጥለቀለቀው የታይላንድ ዋሻ ውስጥ መውጫ አጥተው ከሁለት ሳምንታት በላይ የቆዩትን ኳስ ተጫዋች ልጆችና አሰልጣኛቸውን በሙሉ ከዋሻው ማውጣታቸውን ባለሥልጣናቱ አስታውቀዋል። ሁሉም ልጆች በደህና እንደወጡ ተገልጿል። ዋሻ ውስጥ መውጫተው ከነበሩት ልጆች የመጨረሻዎቹን አራቱን ያወጧቸው ዛሬ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባላት ራሳቸውን ለመከላከል በቂ ገንዘብ አያወጡም በማለታቸው የአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ ጠንካራ ምላሽ ሰጥቷል። ዩናይትድ ስቴትስ ከአውሮፓ ሕብረት የተሻለ ወዳጅ የላትም አይኖራትምም ሲሉ በትዊተር ምላሽ ሰጥቷል። ለመከላከያ ሩሲያ የምታወጣው በላይና የቻይናን ያህል እናወጣለን ሲሉም አክለዋል። ይህ ለጸጥታችን እንደሚጠቅም አይጠራጠሩም የሚል ተስፋ አለኝ። ስለ ቻይናና ሩሲያ ግን በሙሉ ልብ እንደዛ ለማለት አይቻልም ብለዋል። ታክስ ታስክ አያይዞም ትራምፕ ዩናይትድ ስቴትስ እና ኔቶ ስላላቸው የረጅም ጊዜ ግንኙነት እንዲያስታውሱ መክረው ወዳጅነቱን ወዳጆቻቸውን ማክበር ይኖርበታል ብዙ ወዳጆች እንደሌሎትም አይርሱ ሲሉ መልእክታቸውን አስተላልፈዋል። ትራምፕ በበኩላቸው ብዙ ወዳጆች አሉን፣ ነገር ግን መጠቀሚያ መሆን አንፈልግም። የአውሮፓ ህብረት እየተጠቀመብን ነው ሲሉ ለጋዜጠኞች ምላሽ ሰጥተዋል። የቱርክ ፕሬዚደንት ረሲፕ ታይብ ኤርዶዋን ነገ ብራስልስ ውስጥ በሚካሄደው የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አባል ሀገሮች ጉባኤ ላይ ከምዕራባውያን አቻዎቻቸው ጋር ይገናኛሉ። ቱርክ ከሩሲያ ጋር ያላትን ግንኙነት እያጠበቀች በመሆኗ ለወታደራዊ ውህደት ባላት ቁርጠኝነት ላይ ጥያቄ እየተነሳ ነው። በኤርዶዋን አስተዳደር ወቅት የቱርክና የሩሲያ ግንኙነት በፖለቲካም ሆነ በኢኮኖሚው እየተጠናከረ መሄዱ ነው የሚነገረው። ሁለቱ ሀገሮችና ኢራን ሶሪያ ውስጥ የሚካሄደውን ጦርነት ለማቆም ተቀራርበው እየሰሩ መሆናቸው ታውቋል። አንካራ ኤስ 400 የሚባሉ ሩሲያ ሰራሽ ሚሳይሎችን ለመግዛት መወሰኗ ኔቶን አላስደሰተም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ከፍተኛ ፍርድ ቤት ዳኝነት ያቀረቧቸው ብሬት ካቫኖ በሴኔተሮች ተቀባይነት ለማግኘት ሲሉ እያንዳንዳቸውን ማነጋገር ይጀምራሉ። ሪፑብሊካውያንና ዲሞክራት የሕግ መወሰኛ ምክር ቤት አባላት የካቬኖን ስያሜ ለማጽደቅ ወይም ላለማጽደቅ በሚደረገው ትግል አመለካከታቸውን እየገለጹ ናቸው። ትራምፕ ካቬኖን ሰይሙ ለምክር ቤት ያቀረቡት ጥሮታ ለመውጣት ያቀዱትን አንቶኒ ኬኔዲን ለመተካት ነው። የ53 ዓመት ዕድሜው ካቬኖ ለ12 ዓመታት ያህል በፌዴራል ዳኝነት ያገለገሉ ሲሆኑ የወግ አጥባቂነት ዝንባሌ እንዳላቸው ታውቋል። በሕግ ወሰኛው ምክር ቤት የብዙሃኑ መሪ የሆኑት ሪፑብሊካዊ ምክንር ካቬኖ ከፍተኛ ብቃት ያላቸው ለቦታው የሚገቡ ሰው ናቸው የሚል መግለጫ አውጥተዋል። ሌሎች ሪፑብሊካውያንም አሞግሰዋቸዋል። ከሁለት ዓመታት በኋላ በሚካሄደው ፕሬዝዳንታዊ ምርጫ ይወዳደራሉ የሚባሉት የካሊፎርኒያ ተወካይ ዲሞክራት ካማላ ሃሪስ በበኩላቸው በመቶዎች የሚቆጠሩ አሜሪካውያን መብትና የጤና ዋስትና ላይ መሰረታዊ አደጋ የሚጥል ስያሜ ነው በማለት ተቃውመውታል። ዲሞክራቶቹ የማሳቹሴትስ ተወካይ ኤሊዝበት ዋረን እና የኒው ጀርዚ ተወካይ ኮሪ ቡከርም አጥብቀው ተቃውመዋል። ፍልሰተኛ ቤተሰቦች ለረጅም ጊዜ እንዲታሰሩ ፕሬዚደንት ዶናልድ ትራምፕ ያስተላለፉትን ትዕዛዝ አንድ ፌዴራል ፍርድ ቤት ውድቅ አድርጓል። ፕሬዚደንት ትራምፕ በነጋታው ችግሩ ሊፈታ የሚችለው በፍልሰተኞቹ በራሳቸው ነው ብለዋል። ሰዎች ወደ ሀገራችን ሕገወጥ በሆነ መንገድ እንዳይመጡ መንገድ ነው፣ መፍትሔው ይህ ነው ብለዋል። ወደ ዩናይትድ ስቴትስ መምጣት የሚፈልጉ ሰዎች ሌሎች እንደሚያደርጉት ሁሉ በህጋዊ መንገድ መግባት ይኖርባቸዋል ሲሉ ለኔቶ ጉባኤ ከመሄዳቸው በፊት ለጋዜጠኞች ተናግረዋል። በመጨረሻም ዛሬ በምስራቅ አፍጋኒስታን በተካሄደ የአጥፍቶ ጠፊ ጥቃት ቢያንስ አስር ሰዎች ሲገደሉ አራት ቆስለዋል። አጥፍቶ ጠፊው ከፓኪስታን ጋር በሚዋሰነው ድንበር አጠገብ ናንጋር ሃር ክፍለ ሀገር መዲና ጀላላባድ ላይ በሚገኝ የጸጥታ ጥበቃ ኬላ ላይ የታጠቀውን ፈንጂ አፈነዳ። ከሞቱት መካከል ስምንት ሲቪሎችና <inaudible> ሁለት የአፍጋኒስታን የስለላ አገልግሎት ሰራተኞች እንደሚገኙባቸው የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሄ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሐምሌ 3 2010 ዓ ም ምሽት ፕሮግራም ነው። ሁሉ ባልተጠበቀ ፍጥነት የተከናወነ ነበር እና አስመራ የታየው ትርኢት አብዛኛውን የኢትዮጵያ ሕዝብ እና የኤርትራ ሕዝብ በደስታ ያቀፈው እና የተቀበለው መስለ ነው የታየኝ። የፖለቲካ ሊቃን የተለያየ ብሶት ሊኖራቸው ይችላል፣ የተለያየ አመለካከት ሊኖራቸው ይችላል። መሬቱ ላይ ያለው ህዝብ ግን እውነተኛ ስሜቱና እውነተኛ ምኞቱ ያ ነው፣ እርግጠኛ ነኝ። በኢትዮጵያ በኩል ቢታይ ከዚያ የሚለይ አይሆንም እና አንዳንዴ ታሪክ እጅግ ወጥፈጣን በሆነ ማርሽ የሚነቃነቅበት ጊዜ አለ። እኛም እዚያ ውስጥ ያለን ነው የሚመስለኝ። የቀደሙት ፕሮፌሰር ገብሩ ታረቀኝ እርሳቸውን ተከትሎ የሰማችኋቸው ፕሮፌሰር ሹመት ሲሻኝ ናቸው። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ ባደረጉት ውይይት በመጽሔት ክፍለ ጊዜ ይመለሳሉ፣ ጠብቋቸው። ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን፣ እየገባን ያለውም እዛ ይመስለኛል። ስለዚህ ከዘመነ ካድሬ እና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራቸው። አብይ አህመድ ብቻውን አይደለም፣ የአብይ አህመድ አይነቶች ሚሊዮን አሉ፣ እድል አልተሰጣቸውምና ነው። ግን አሁን ይወጣሉ። ለሚቀጥሉት ወራቶች ዓመቶች ታያቻለ። ከየቦታው ይወጣሉ። ዶክተር አብይ ይሄንን ነገር አላረጉም ይሄንን ነገር ካረጉ በኋላ ነው የምንደግፋቸው የሚባል ነገር አለ። እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የእኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው። የቀድሞ ዲፕሎማትና የሕግ ባለሙያ ዶክተር ገብረ መስቀል አበበ፣ በዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የፖለቲካ ሳይንስ መምህር ፕሮፌሰር አለማየ ገብረ ማርያም፣ ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚደንት ሆነው ያገለገሉት አቶ ብርሃነ መዋን ነው የሰማችሁት። በምሽቱ ዝግጅት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለኢትዮጵያ የዲሞክራሲ ሂደት ትንሣኤ፣ ለፖለቲካዋ ችግሮችን መፍትሄ ይሆናሉ የሚል እምነት በብዙዎች የተጣለባቸውን ስልጣን ላይ ከወጡ ዛሬ መቶ ቀናት አስቆጠሩ ጠቅላይ ሚኒስትር አብይ አሕመድ አራት ኪሎ ላይ ያሳለፏቸውን መቶ ቀናት ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳልፏቸዋል የኢትዮጵያውያን ብቻ ሳይሆን መሪ የሆነው ዓለማችንን የዜና አውታሮች ሁሉ ትላለች ጽዮን ግርማ ለመሆኑ ምን ይሆን የተሰራው ባለፉት መቶ ቀናት ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል ጽዮን ግርማ ሁለት ምሁራንና አነጋግራ በተከታታይ ዘገባ ይዘዋለች ለኢትዮጵያ የዲሞክራሲ ሂደት ትንሣኤ ለፖለቲካዋ ችግሮችን መፍትሔ ይሆናሉ የሚል እምነት በብዙዎች የተጣለባቸው ሰው ወደ መንበረ መራሔ መንግሥቱ ከዘለቁ እነሆ ዛሬ መቶ ቀን አስቆጠሩ። የእንከነ ብዙዋ ሀገር ጠቅላይ ሚኒስትር አብይ አህመድ አራት ኪሎ ላይ ያሳለፏቸውን መቶ ቀናት በአብዛኛው ሰበር በሰበር ላይ እየደራረቡ ለቁጥርና ለክትትል እስኪከብድ በሰበር ዜና አጨናንቀው አሳለፏቸው የኢትዮጵያን ብቻ ሳይሆን መሪ የሆኑ የዓለማችንን የዜና አውታሮች ሁሉ ለመሆኑ ምን ይሆን የተሠራው ባለፉት መቶ ቀናት ወደፊትስ ከጠቅላይ ሚኒስትሩ ምን ይጠበቃል ፂዮን ግርማ ሁለት ምሁራንን አነጋግራ በተከታዩ ዘገባ ይዛቸዋለች ኢትዮጵያ አደባባይ ላይ የወጣ ከፍተኛ ችግርና የፖለቲካ ለመረጋጋት ፊት ለፊቷ ተጋርጦ ዕለት ተዕለት በቀውስ ውስጥ በወደቀችበት ጊዜ ሰኞ መጋቢት 24 ቀን 2010 ዓ ም ወጣቱ ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ሲጨብጡ የህዝብ ተወካዮች ምክር ቤት የተሰማው ጭብጨባ በሌሎች ብዙ ኢትዮጵያውያን ቤትም ጭምር ተሰምቶ ነበር። በመክፈቻ ዕለት ያደረጉት በኢህአዴግ መሪዎች ያልተለመደው የንግግር አቀራረባቸው ደግሞ የብዙዎቹን ትኩረት የሳበ ተስፋም የተሰጠው ነበር። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። ያለፉትን መቶ ቀናት የዳሰሱት በአዲስ አበባ ዩኒቨርሲቲ የስነ ጥበብና ዲዛይን ትምህርት ቤት የታሪክና የስነ ጥበብ መምህሩ አቶ አበባው አያሌው የጠቅላይ ሚኒስትር ዶክተር አብይ አህመድ የበጎ ተግባራቸው ጅማሬ የተበላሸውን የፖለቲካ ንግግርን ከመቀየር የተነሳ ነው ይላሉ። አንድ መሪ ለህዝቡ ሲናገር በህዝቡ በሚገባው ቋንቋ መናገራቸው እንጂ ለፖለቲከኞች በሚገባው ለካድሬው በሚገባው ወይም ደግሞ በትንሽ ኢትዮጵያ ሊቃን ብቻ በሚገባ ቋንቋ ሳይሆን የኢኮኖሚውንም፣ የፖለቲካውንም የችግራችንንም ነገር ሲያስረዱ ትልቁ ነገር ያደረጉት ምንድን ነው? ለወጣቱም ለአዛውንቱም፣ ለተማረውም ላልተማረውም በሚገባው ቋንቋ መናገራቸው። ይሄ ትልቅ በኢትዮጵያ ፖለቲካ የንግግር ታሪክ ውስጥ ለውጥ አምጥተዋል ብዬ አስባለሁ። እኛ ኢትዮጵያውያን ዴሞክራሲና ነጻነት ያስፈልገናል ይገባናልም። ዴሞክራሲ ማስፈን ከየትኛውም ሀገር በላይ ለእኛ የህልውና ጉዳይ እንደሆነ እናምናለን። ጠቅላይ ሚኒስትሩ ባለፉት አንድ መቶ ቀናት ያከናወኗቸው ተግባራት በቀላሉ የሚዘረዘሩ ሳይሆኑ እያንዳንዳቸው በስፋት ትንታኔ የሚያስፈልጋቸው መሆኑንም ገልጸው በሀገሪቱ እንዲሰፍን ያደረጉት የእርቅ መንፈስ ከፊት ለፊት አፍጦ የነበረውን የግጭት ስጋት ያስተነፈሰ ነው ብለውታል። ይሄ መልካም ደግ ህዝብ ይቅር ብሎ እድሰቶናል። መጠቀም ያስፈልጋል። ያንን እድል እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። የእርቅ መንፈስ መፍጠር ማለት ከብዙ ነገሮች እሳቸው ከወሰዷቸው እርምጃዎች የሚነሱ ናቸው። አንደኛ የፖለቲካ እስረኞችን መፍታታቸው ነው። እኛ ጋዜጠኞችን ሌሎችንም ሁሉ በሀገር የፖለቲካ እኮ ይመለከተኛል። የሀገር የፖለቲካ ያገባኛል። በዚህ በኩል ተበድያለሁ። ይሄ አልተስተካከለም። በዚህ በኩል ፍርድ ተጓድሏል ያሉትን ሰዎች በይሄን በመናገራቸው ብቻ በመታሰራቸው ለአገሪቱ በመቆርቆራቸው በመታሰራቸው እነዚህም መፍታታቸው ለእርቅ ፖለቲካ እና ምናልባትም ደግሞ ለወደፊቱ የሀገራችን የፖለቲካ መስተካከል መደዳድል ፈጥረዋል። ሌላ እንደገና ስናነሳ እቺ አገር እንግዲህ አንተ እከሌ ነህ የከሌ ብሔር ትባላለህ፣ ክልልህ እዚያ ጋ ነው። አንተ ደግሞ የዚህ ሀገር ተወላጅ ነህ፣ ስለዚህ ድንበርህም እዚያ ላይ ነው አትከራከርም። ስለ ብሔር ተከራከር እንጂ አልፎ ተርፎ ስለ ኢትዮጵያ ያገባህም ነገር የለም፣ የተባለውን ነገር እሳቸው የለም የኢትዮጵያ ሕልውና የሚቆመው ሁላችን ተባብረን ስንኖር ነው፣ ሁላችን እንዳንድ ስናስብ ነው ብለው ይሄንን የአንድነት ስሜት የኢትዮጵያዊነት ስሜት ለመጀመሪያ ጊዜ እንግዲህ ከሀያ ሰባት ዓመታት በኋላ ሰማ ነው። ይሄም ትልቅ ስኬት ነው። ሌላው እንግዲህ የ አካባቢውን ሰላም ለማስተካከል የወሰዱት እርምጃ ነው። እሳቸው ስልጣናቸውን በያዙበት ወቅት ላይ እናንተ እዚህ አትኖሩም፣ እናንተ የዚህ ክልል አይደላቸውም እየተባሉ የተፈናቀሉበት፣ የተሰደዱበት፣ ንብረታቸው የተወረሰበት፣ የወደመበት ጊዜ ነበረ። በዛ መሀል ላይ ምንድ ነው ያደረጉት? እንግዲህ ለመቶ ቀናት ቸው መርሃ ግብራቸው እንኳን ቢወሰድ እንደ ጠቅላይ ሚኒስትር ማለት ነው። አብዛኛውን ጊዜ ያጠፉት በምንድን ነው? ወደ አፋር ክልል በመሄድ ወደ ቤንሻንጉል በመሄድ ወደ ባህር ዳር በመሄድ ወደ ጎንደር በመሄድ ወደ አዋሳ በመሄድ፣ እነዚህ እነዚህን ያን ሁሉ አድርገው፣ በየሄዱበት ግን ደስ ሚል አንድ ነገር አለ። እያንዳንዱ እዛ የሚኖር ትግራይም ይሁን ቤንሻንጉልም ይሁን አዋሳም ይሁን ባህር ዳርም ይሁን ጋምቤላም ይሁን የለም ኢትዮጵያ ውስጥ እኮ እናንተ አላችሁበት። ቤንሻንጉል ሲሄዱ ያነሱታል። አንድን አገር አገር ወደ ማሰኘት ዝም ብለን ድንገት የተፈጠርንና ወይም ደግሞ አሁን አይ እኔ አኝዋክ ነኝ፣ እኔ አማራ ነኝ፣ እኔ ደግሞ ትግሬ ነኝ ምንድንል ሳይሆን ኢትዮጵያዊ ስሜት፣ ኢትዮጵያዊ አንድነትና ያ ደግሞ አንድ ላይ ሆነን ልናመጣ የምንችለውን ለውጥ አስተጋብተዋል። ይሄ ትልቅ ለውጥ ነው። አቶ አበባው በህዝብ ተወካዮች ምክር ቤት ውስጥ የታየው የለውጥ ሁኔታ በቀላሉ ሊታለፍ የሚገባው አይደለም ባይ ናቸው። የኢትዮጵያ ታሪክ ውስጥ ፓርላማ ከአስራ ዘጠኝ ሀያ አንድ ነው ሀያ ሁለት ተጀምሮ ፓርላማ ማለት የሀገሪቱ ከፍተኛ የውሳኔ ሰጫ አካል ነው። ኃይለስላሴ ስላሴ የሚሆን በደርግም ይሁን ሸንጎው የተባለው በዚህ በኢህአዴግ ዘመንም ማለት ነው። አሁን ትልቁ ሁለት ሰው ባያስተውላቸው ነገሮችን ሽረዋል እሳቸው። አንደኛው ማንኛውም ጠቅላይ ሚኒስትሩም ይሁን የሚኒስትር ቦታ የያዘም ይሁን እዛዛ የህዝብ ተወካይ ነው ተብሎ ህዝብን ወደ ኋላ አድርጎ አይነገርም። በአቶ መለስ ዜናዊን ጊዜም በአቶ ሀይለ ማርያም ደሳሌን ጊዜም ምንድነው ቁጭ ይሉና የህዝብ ተወካዮችን ከጀርባው አርገው አርገው ይነገራሉ። ለማን ነው የሚናገሩት? ለአፈ ጉባኤ? ለህዝብ እኮ ነው የሚናገሩት። ትልቁ የቀየሩት ነገር ከሹመታቸው ቀን ጀምሮ ማለት ነው። ቆመው የህዝብ ተወካዮችን በደንብ ተናገሩ፣ መልዕክት አስተላለፉ። የህዝብ ተወካዮችን ሲናገሩ ለሀገሪቱ ነው መልዕክት፣ ለሚወክሏቸውም ነው። ሁሉም ይከታተላል። ይሄ ትልቅ ለውጥ ነው። ሁለተኛ ደግሞ ፓርላማው ሙት ፓርላማ ነበር። ምንድን ነው አንደኛ፣ አይ እያንዳንዱ ተመራጭ እዛ ጋር ያስበው ለወክሎ ለላከው ፓርቲ ነው እንጂ ወክሎ ለላከው ህዝብ አይደለም። ፓርቲ ቢልከውም ማለት ነው እኔ ባልመርጣውም እኔ የምርጫ ክልል ላይ የተመረጠ አንድ የህዝብ ተወካይ ይህን የደግፈውን ፓርቲ የተወዳደረለትን ፓርቲ ብቻ ሳይሆን የኔንም ድምፅ ማሰማት መቻል አለበት። በዚህ በኩል በእርግጥ ይቀራል፣ ግን ፓርላማው እሳቸው ከተሾሙ ጊዜ ጀምሮ እንደው ነፍስ ዘራበት በተወሰነ ፓርላማው የች ድግት መድረክ መሆን መቻል አለበት። በኢህአዴግ አስተዳደር ውስጥ የነበረውን የነውር አስተዳደርና የአንድን ፓርቲ ጥቅም ለማስጠበቅ የተዋቀረውን አሰራር በግልጽ በእውነተኝነትና ፊት ለፊት በመናገር ለመቀየር ያላቸውን ቁርጠኝነት በንግግራቸውና በተወሰነ መልኩም በተግባራቸው አሳይተዋል ብለዋል። የአዲስ አበባ ዩኒቨርሲቲ መምህሩ አቶ አበባው በዩናይትድ ስቴትስ ውስጥ በሚቺጋን ግዛት በካተሪንግ ዩኒቨርሲቲ የታሪክ ፕሮፌሰሩ ህዝቅኤል ጋቢሳ የጠቅላይ ሚኒስትሩን ጉዞ በሶስት ከፍለው ይዳስሱታል። ገና በስብህ ናቸው። በጣም ፈገግ ያሉ ፀሐይ አመሰ ስለሆኑ ይህንም ኩርምት ያለ ሽብሽብ ግግ ያለ በሀገር ላይ አንዣቦ የነበረውን ነገር አደጋ ለመመለስ ችለዋል። በዚህ በኩል ክሪዝማ ያላቸው ናቸው። ሰዎችን በማቀፍ የተለያዩ የኢትዮጵያ ክፍሎች አለባበስ በመመልበስ ተዝቆ በማያልቅ ጉልበት ያላቸው የሚመስሉ ትጉ ሰራተኛ በመሆን በንግግር በፍቅር በአንድነት በመተሳሰብ በመሄድ በዚህ ናቸው። አንደኛ በኢትዮጵያ ውስጥ አዲስ ቀን እንደሆነ አሳይተዋል። ከአደጋ ከአንዣብ በአደጋ መልሰዋል። አንደኛ ይሄ ነው። ሁለተኛ ኢትዮጵያን ከእስር እየፈቱ አገሪቷን ከእስር እየፈቱ ያሉ ነው የሚመስለው። ብዙዎችን ከእስር ፈተዋል። በሺ የሚቆጠሩትን አይነኩም የተባሉ ነገር ግን የግፍ ምሳሌ የሆኑትን ታላላቅ ባለስልጣኖች አስወግደዋል። መከላከያው እና የአገሪቱን የጸጥታ ክፍል ለመለወጥ ከፍተኛ ለውጥም አምጥተዋል። በስራ ላይ ያሉትን ንዝህላነት የሚያሳዩ ሰዎችን ዛሬ ሾማቸውን ነገ እንኳን ለማስወገድ ወደኋላ አይሉም። የአስቸኳይ ጊዜ አዋጁን ማንሳታቸው የምህረት ጊዜ አዋጁ እንዲወጣ ማድረጋቸው በጸረ ሽብርነት የተፈረጁትን ድርጅቶች ነጻ ማድረጋቸው በኢትዮጵያ ውስጥ አሳዳጅና ተሳዳጅ የለም የሚለው ቃላቸውን በተግባር መተርጎማቸው፣ ይሄ ሁሉ ኢትዮጵያን ከእስር ቤት እየፈቱ ያሉ ይመስለኛል። በፖሊሲ ደረጃ ስለ ፕራይቬታይዜሽን ከፍተኛ እርምጃ ነው። ወደዛ መሄድ የኢኮኖሚ ፖሊሲ ላይ ለውጥ ነው የሚያሳየው። የህግ ሴክተሩን የመከላከያና የደህንነቱን ሴክተር ለመለወጥ የወሰዷቸው እርምጃዎችና ተስፋ የሰጧቸውን በፖሊሲ ደረጃ የሚታይ ነው። ከሁሉ በላይ ደግሞ የኤርትራ ጉዳይ ላይ ያደረጉት ከፍተኛ ጥረት ዋጋ ያለው ለዛሬ ብቻ ሰላም ለማምጣት ብቻ ሳይሆን አካባቢ ውልም ደግሞ ራዕይ የሚሰጥ ኢትዮጵያም፣ ኤርትሪያም ሌሎችም በዛ አካባቢ በአፍሪካ ቀንድ ያሉ ሀገሮች በሰላም በመተሳሰብ ቢኖሩ እድገት፣ የጋራ እድገት፣ የጋራ ብልጽግና ሊኖር እንደሚችል ራዕይ አሳይተዋል። ከአንድ መቶ ቀናቶች የሚነሱት የወደፊቱ ቀናቶች ምን ይጠብቃቸዋል ብያቸዋለሁ። ለአዲስ አበባ ዩኒቨርሲቲ አቶ አበባ አሁንም እሳቸው ስልጣን ከያዙ በኋላ ብዙ ነገር ቢሞክሩም በየቦታውም እየሄዱ የአንድነት ስሜት እንዲመጣ ቢያደርጉም በተለያዩ ምክንያቶች አንዳንዶቹ ያው ሚስት ናቸው የተገነዘባቸውም አሉ። ሁለተኛ ደግሞ እንደው በመዝበር ሁሉ ወደፊት የማይታያቸው አሉ። እነዛ በሚተነኩሱት ትንኮሳ አሁንም በየክልሎቹ የሰዎች መፈናቀል፣ ሰዎች በማንነታቸው በብሔራቸው ብቻ የመፈናቀል አለ። እዚህ ላይ ጠንከር ያለ እርምጃ ያስፈልጋል። ይሄ የእሳቸው ብቻ ሳይሆን የክልል መንግስታትን መሆን አለበት። ነገራችን ላይ አንድ ይሄ ነው የሚቀረው። ሁለተኛው ነገር ምንድነው የውጭ ዲፕሎማሲው ነው። የውጭ ዲፕሎማሲውን ብለን ስንወስድ ትልቁ ነገር ምንድን ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ ብቻ ሳውዲ እየሄዱ ሱዳን እየሄዱ አይደለም የሀገሪቱን የዲፕሎማሲ ግንኙነት የሚያሻሽሉት በየሀገሩ የተሾሙ የተሰየሙ አምባሳደሮች ስራቸውን መስራት አለባቸው ከወቅቱ ጋር መጓዝ አለባቸው የሀገሪቱን የምትሄዱበትን ፈተናዋን ሁሉ መረዳት አለባቸው። ግን አለመታደል ሆኖ ምንድን ነው የእኛ ሀገር አምባሳደሮች የተባረሩ ካድሬዎች ናቸው አብዛኛዎቹ፣ ወይንም ደግሞ የታመሙ ጡረታ ያወጡ ካድሬዎች ናቸው። እነዚህ ለሀገሪቱ ኢንቨስትመንት ይስባሉ፣ ሀገሪቱን በመልካም ሁኔታ ያስገጽታ ይገልጻሉ፣ ወይንም ደግሞ አይ ኢትዮጵያ እኮ እንደዚህ አይነት ሀገር ናት ይሄን አይነት አጋጣሚ አለ፣ ወይንም ሌላ ብለው ነገር ያስተዋውቁ ስለማይችሉ በውጭ ዲፕሎማሲው በኩል ትልቅ እርምጃው መውሰድ አለባቸው። ሶስተኛው ምንድን ነው? የደህንነት መስሪያ ቤቱ እንደገና ይሄ የፖሊስ መስሪያ ቤቱ እና የመከላከያ ሃይሉ ምንድን ነው ኒውትራላይዝ መደረግ አለበት። ለረጅም ጊዜ ምንድን ነው ሲደረግ የነበረው፣ በዚህ የፖለቲካ ስልጠና ነው ሲሰጥ የነበረው። ያ የፖለቲካ ስልጠና ደግሞ የሀገሪቱን የተለያየ ሁኔታ የተለያየ የፖለቲካ ፍላጎትና ሀሳብ ያላቸውን ታሳቢ አድርጎ ሳይሆን የአንድን ፓርቲ ፍላጎት የአንድን ፓርቲ የሪዮት አለም አስተሳሰብ እና የአንድን ፓርቲ አመለካከት አድርጎ ስለነበረ ሹም ሽሮች ብቻ አይበቁም። እዚህ ጋር በደህንነት መስሪያ ቤቱም፣ ፖሊስ ሀይሉም፣ በመከላከያ ሀይሉም ምንድን ነው እነዚህን ድሮ የተሰሩትን አይ ለአንድ ፓርቲ የመቆሙን ነገር እንደገና የሚታይበትና ከተቻለም ደግሞ ማለት ነው አይ ህገ መንግስት ማለት ይሄ ነው፣ መሪ ማለት ይሄ ነው፣ ምርጫችን ማለት ይሄ ነው ይሄ ማለት ብለው ይሄን ማስተካከል አለባቸው። በተጨማሪ እንግዲህ ትልቁ ነገር የሚቀረው የምርጫ ቦርድን እንደገና የማዋቀር ስራ መደረግ አለበት። ምርጫ ቦርድ ሙሉ ለሙሉ ነጻ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት። ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን፣ ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ ሳውዲ፣ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ። ከሃያ ዓመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል። አድማጮች፣ ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ዘገባ ነበር። የትንታኔ መጽሔት ይቀጥላል። አስመራ ሰሞኑን እየታየ ያለው የደስታ ስሜትና ከዚያም ጥቂት ቀደም ብሎ ኢትዮጵያ ውስጥ የሆነው በሁለቱ ሀገሮች ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነት መጪ ሂደቶችንም አክሎ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ እየታለመ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናቶችን ያካሄዱ ሁለት ምሁራንን ውይይት ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ ይዘናል። ተወያዮቹ ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትሱ ኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በመምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። ፕሮፌሰር ገብሩ በአዲስ አበባ ዩኒቨርሲቲም በመምህርነትና በተለያዩ ኃላፊነቶች አገልግለዋል። ፕሮፌሰር ሹመት ሲሻኝ በዩናይትድ ስቴትሱ ክሪስቶፈር ኒው ኦክስፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ናቸው። ምሁራኑን ያወያያቸው አሉላ ከበደ ነው። ኢትዮጵያና ኤርትራ ሀያ አመታት የዘለቀ ግጭት፣ ሰላምና አዲስ ተስፋ፣ የሁለት ጎረቤቶችና ህዝቦች ታሪክና ቀጣይ እጣን ነው የምንመለከተው። በዚህ ተከታታይ ውይይት አዲሱ የሰላም መንገድ የፈጠረውን እድልና ሊመጡ የሚችሉ ፈተናዎች ካሉም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የሰላም ጥሪ ተከትሎ ባለፉት ጥቂት ሳምንታት የተወሰዱት እርምጃዎች ይልቁንም የጠቅላይ ሚኒስትሩ ባለፈው ሳምንት መገባደጃ ወደ አስመራ መጓዝ የጠበቃቸው እጅግ የገነነ የደስታ አቀባበልና እንዲሁም ህዝቡ ዘንድ ያሳደረው ሞቅ ያለ ስሜት አንድምታ በመቃኘት ብንጀምር ህዝቡ ላይ ያያችሁት ስሜት ግራም ቀኝም የተፈጠረው ሁኔታ ምን ይነግራችኋል? ፕሮፌሰር ገብሩ አዲስ አበባ ነት ከርሶ ልጀምር። መልካም ሁሉ ባልተጠበቀ ፍጥነት እየተከናወነ ነበር እና አስመራ የታየው ትርኢት አብዛኛውን የኢትዮጵያ ህዝብ እና የኤርትራ ህዝብ በደስታ ያቀፈው እና የተቀበለው መስሎ ነው የታየኝ። ለእኔን ያመለከተልኝ በሁለቱም ወገኖች በሁለቱም ህዝቦች ለሰላም የነበራቸው ናፍቆት፣ ያሳለፉት መራር ሀያ ዓመት ወይ ሰላም ወይ ጦርነት የሌለበት የሰቆቃና የመከራ ዘመን የመጨረሻ እንባት ያገኛል ከሚል ተስፋ ይመስለኛል። ከመጠን በላይ ፍስሀና ደስታ የኤርትራ ህዝብ ያሳየው እና በእኔ በኩል መልካም ጅምር ነው፤ እንዲሰምር ጥልቅ ምኞቴ ነው። ለዚህ ምክንያት የሆኑት በእኔ ግምት ለምንድን ነው በአሁን ጊዜ እንደዚህ ሆነው የሚይዙ ጥያቄዎች አሉ። ጥያቄው ተገቢ ነው ግን ደግሞ አስራ ስምንት ወይም ሀያ አመት የዘገየበት ምክንያት ምንድን ነው? በሚል ጥያቄ ካልታጀበ ሙሉ መልስ፣ የተሟላ መልስ ለማግኘት አስቸጋሪ መስሎ ይታየኛል። ሁለት ምክንያቶች ይመስሉኛል እዚህ ያደረሱን። አንዱ በኢህአዴግ ውስጥ የተደረገው የአመራር ለውጥ ነው ብዬ አምናለሁ። ያ የአመራር ለውጥ አዲስ ሊቀመንበር አመጣ። ሊቀመንበር ደግሞ በመሆናቸው አዲስ ጠቅላይ ሚኒስትር ለመሆን በቁ። እሳቸው ባሳዩት እስካሁን ድረስ ባሳዩት ፈጣን፣ ወሳኝ ደፋር መሆናቸውን ነው። ባልተጠበቀ ምክንያት ከሀያ አመት ጠበቃ በኋላ በድፍረት አስመራ አስመራ መረብን ተሻግረው አስመራ ገብተው በእጅጉ ተስፋ የተጣለበት ጅምር አሳይተውናል። ሁለተኛው ሁለተኛው ትልቁ ምክንያት ይመስለኛል እስካሁን ድረስ ደንቃራ ምክንያት፣ ዋናውና ትልቁ እንቅፋት ሆነው የቆየው የህወሓት አመራር የሚል በሻእቢያ ኤርትራ መንግስት ስለነበር አሁን በኢህአደግ የታየው የመጣው ውስጣዊ ለውጥ የአመራር ለውጥ ህወሀትን ያዳከመ ከአመራር እርከኑ ያወረደ እና ከዚህ አዲስ አዲስ አመራር ጋር ሰላም ለመፍጠር የሚቻልበት ወቅት ደርሰናል ከሚል እምነት በመነሳት ይመስለኛል። መልካም ፕሮፌሰር ገብሩ ሁለተኛውን ጥያቄንም ጥሩ አድርገው አያይዘው መልሰዋል። ፕሮፌሰር ሹመት ወደ እርሶ ነው የምመጣው። የተፈጠረውን ስሜት አንድምታ እርሶስ እንዴት ተረዱት? እንዴት ይገመግሙታል? አዎ ሳየው የመጣልኝ ከዚህም በፊት ደጋግሜ ያለው ነበረ። አንድ ላይ ተጣብቀው የሚወለዱ መንትያዎች አሉ አንዳንዴ ሲሏቸዋል። አብዛኛው የውስጥ ብልታቸው ሁሉም የተገናኘ ነው። አንዱን ከአንዱ ለይቶ ለማስቀመጥ ያስቸግራል። በሰርጀሪ እንኳን እንለያያቸው ሲባል ከባድ የሆነ ትራውማ ይከተላል እና ኢትዮጵያና ኤርትራ በእነዚህ በሁለት ህዝቦች መለያየት የተፈጠረው እኔ ያን የመሰለ ሰቆቃ ይመስለኛል ባለፈው ሀያ ዓመት መቸም ጊዜ ይሄ አይነት አጥር ታጥሮባቸው አያውቅም ነበረ። በሁለቱ ህዝቦች እና ቃለን ከመረብ ባሻገር ያለውን ሀገር ጣሊያን ከአርባ አመት በላይ ይዞት ቆይቶ ነበረ። እንዲያም ሆኖ እንኳ የሁለቱ ህዝብ ግንኙነት ተከልሎ አያውቅም። ከማዶ ከመረብ ባሻገር ያለው ህዝብ ይመጣል ወደ ኢትዮጵያ፣ ነጋዴው ይነግዳል፣ ተማሪው ይማራል፣ ጋባው ይጋባል። ጣሊያን ያን ግዛው፣ በዚህ በኩል የኢትዮጵያ መንግስት ይሁን እንጂ እዛው ሊኖር ለነበረው ሰው ይህን ያህል ልዩነት አልነበረው። አሁን ነው እንዲህ ያለ ከባድ ፈተና የገጠመው። በዚህ ባለፉት ሀያ አመቶች ነው እና በቀደም ያየነው ያ ፈንድቶ የወጣ የህዝብ ስሜት የዚያ ቁርቋሬ መግለጫ ነው። ይሄ ያስታወሰኝ አቶ ለማ መገርሳ የኦሮሚያና የአማራ ሽማግሌዎች ተገናኝተው ሲሳሳሙና አንድ ላይ ሲወያዩ ከተመለከቱ በኋላ በእውነት የእያንዳንዱ ሰው ልብ ቢገለጥ እውነተኛው ስሜታችን ይሄ ነው ብለው የተናገሩበት ወቅት ትዝ ይለኛል። ከአንድ ከስድስት ከሰባት ወር በፊት አሁንም እዛ ዶክተር አብይን ለመቀበል የወጡት የተራ ሰዎች ደስታ እና እርካታ በምንመለከትበት ጊዜ የልባቸው ውስጥ ያለው ያ ነው እውነተኛው፣ ትክክለኛው የህዝብ ስሜት ያ መሆኑን ነው እኔ የተገነዘብኩት። የፖለቲካ ሊህቃን የተለያየ ብሶት ሊኖራቸው ይችላል። የተለያየ አመለካከት ሊኖራቸው ይችላል። መሬቱ ላይ ያለው ህዝብ ግን እውነተኛ ስሜቱ እና እውነተኛ ምኞቱ ያ ነው፣ እርግጠኛ ነኝ። በኢትዮጵያ በኩልም ቢታይ ከዚያ የሚለይ አይሆንም እና አንዳንዴ ታሪክ እጅግ ፈጣን በሆነ ማርሽ የሚነቃነቅበት ጊዜ አለ። እኛም እዚያ ውስጥ ያለን ነው የሚመስለኝ። ዶክተር አብይ እጅግ በጣም ደፋር ናቸው። ድፍረታቸውም ነው ይህንን አይነት እርምጃ እንዲወስዱ ያደረጋቸው። የፓርቲ ሮልም አይደሉ። ልባቸው ውስጥ ያለውን እና እውነተኛ የሆነውን ከፓርቲው ፍላጎትና ከፓርቲው ቋንቋ ውጭ ነው እስካሁን ኦፐሬት ያደረጉት። እርግጥ ነው በመዋቅሩ ውስጥ ናቸው። ግን ማንም ፖለቲካ የማይናገረውን ቋንቋ ማንም ካድሬ ለፓርቲው ያለውን በላይ ታዛዥነት ሳይሆን እውነተኛውን እና ከልባቸው የሚመነጨውን ነው እያደረጉም እየተናገሩም ያሉት። በሀገራችን ውስጥ ያለውን የፖለቲካ ቮካቡለሪ የፖለቲካ ግራመር ቀይረውታል። ከድፍረታቸው የተነሳም ሌሎች ሊያደርጉት የማይችሉትን ነገሮች ወይም የማይደፍሩትን እየደፈሩት እና ሁኔታዎችን እጅግ በጣም በሚያስደንቅ ፍጥነት እየገፏቸው ይገኛሉ እና እኔ መቼም ያንን ስሜት የምለካው እውነተኛው የኤርትራ ሕዝብ ፍላጎት ልብ ውስጥ ያለው በቀደም ያየነው ነው። ዶክተር አብይም ያንን እድል ስለሰጡት በታሪክ በኩል ትልቅ ባለ ውለታችን ናቸው እላለሁ መልካም የታሪክ ጉዳይ ገፋ አድርገን እንሄዳለን ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ህዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ ፕሮፌሰር ሹመት ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ እንደምንስ ሊሳካ ቻለ በእርሶ እይታ የተከበራችሁ አድማጮች እንደምትገምቱት ውይይቱ አላበቃም፣ ይቀጥላል በተከታዩ ቅንብራችን። በዚህ የመጀመሪያ ክፍል ዝግጅት ያልተሳተፉትን ኤርትራዊውን የታሪክ ምሁር ፕሮፌሰር ተከስተ ነጋሽ የሰጡትን ትንታኔ አክሎ ይመለሳል አሉላ ለቀሪው ክፍል። ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን ለዓለም ዋንጫ ግማሽ ፍጻሜ ፈረንሳይ ፈረንሳይና ቤልጅየም ተፋጠዋል። 34 ደቂቃ ከ38 ሰከንድ ተጫውተዋል። እስካሁን ባዶ ለባዶ ነው ውጤት። ወደ ተከታዩ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት የኢትዮጵያ አየር መንገድ ከሚቀጥለው ሳምንት ጀምሮ ወደ አስመራ በረራ እንደሚጀምር አስታውቋል። አየር መንገዱ በዘመናዊ ቦይንግ 787 ወደ አስመራ የሚያደርገውን ጉዞ የቀጠለው በሁለቱ ሀገሮች መካከል የአየር ትራንስፖርት አገልግሎት ለ20 ዓመታት ተቋርጦ ከቆዩ በኋላ መሆኑ ነው። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በኤርትራ ያደረጉትን ጉብኝት ተከትሎ ከ20 ዓመታት የስልክ መስመር መቋረጥ በኋላ ኢትዮጵያውያንና ኤርትራውያን በቀጥታ ስልክ መነጋገር ከጀመሩ ዛሬ ሁለተኛ ቀናቸውን ያዙ። ወደ ኤርትራ ለመደወል የሚያስችሉ ቁጥሮች የመስመር አገልግሎት ታሪፉን ቴልኮም ይፋ አድርጓል። የሁለቱን አገሮች ዜጎች ቅርርብ ግምት ውስጥ በማስገባት አሁን ለጊዜው የተቀመጠው የአገልግሎት ክፍያ ታሪፍ በቅርቡ ማስተካከያ እንደሚደረግበት የኢትዮጵያ ቴልኮም ቃል አቀባይ አቶ አብዱራህማን አህመድ ለቪኦኤ ገልጸዋል። ያነጋገራቻቸው መስታወት አረጋው ናት። እኒሁ ይቀጥላል። ያው መስመሩ ተጀምሯል። ከኢትዮጵያ ወደ ኤርትራም ኤርትራም ወደ ኢትዮጵያ የሚደረጉ ጥሪዎች ማለት ነው። ይሄ ማለት በሁለቱም በሞባይል አገልግሎት በመደበኛውም ስልክ መደወል ይቻላል። ወደዛ ለመደወል አሁን ከኢትዮጵያ ፕላስ ሁለት ዘጠና አንድ ነው፣ ያው አካባቢ መለያ ወይም ኤሪያ ኮዱ። ለምሳሌ ወደ ሞባይል መደወል ከፈለጉ ከኢትዮጵያ ሰዎች ፕላስ ሁለት ዘጠና አንድ አድርገው ከዛ ሰባት አድርገው ከዛ ደግሞ የሞባይል ቁጥሩን በማስከተል መደወል ይችላሉ። ወደ መደበኛው ስልክ የሚደውሉ ከሆነ ፕላስ ሁለት ዘጠና አንድ አድርገው ከዛ አንድ አስገብተው ከዛ መደበኛ ስልክ ቁጥሩን አስከትለው መደወል ይችላል። ስለዚህ ወደ ሞባይልም ወደ መደበኛውም ስልክ ነው አገልግሎቱ የተጀመረ። ታሪፉስ ምን ያህል ነው የሚሆነው? ታሪፉ እንግዲህ እስካሁን ያለን ሶስት የታሪፍ ዞን አለ፣ የአፍሪካ፣ የአውሮፓ እና የአሜሪካ እና የኤዥያ። አሁን በአፍሪካ የታሪፍ ዞን ውስጥ ነው ታሪፉ የተቀመጠው። ይሄ ማለት በደቂቃ አስር ብር ከሀያ ዘጠኝ ሳንቲም ቫትን ጨምሮ ማለት ነው። ወደ ኤርትራ ሲደውል ወደ ሞባይልም ሲደውሉ ወደ መደበኛውም ስልክ ሲደውሉ አንድ ነው ታሪፉ፣ አስር ብር ከዘጠኝ ሳንቲም በታሪፍ ዞናችን ባለው ነው አሁን እየሰራን ያለ ነው እንጂ በቀጣይ የሚታዩ ነገሮች አሉ። የሁለቱ ሀገር ህዝቦች ካለው ቅርርብ እና ደግሞ ይሄ ደግሞ ትልቅ ታሪካዊ ነገር ከመሆኑ አንጻር በሁለት መልኩ የሚታይ ነው። አሁን የመጀመሪያው አሁን ያለው ያለውን እንግዲህ የደስታውን ምክንያት በማድረግ የሚሰሩ ነገሮች አሉ። እዛ ደግሞ በቀጣይ ደግሞ ታሪፉንም ራሱ የማየት ነገር በቀጣይ የሚታይ ነገር ነው። አሁን ግን ያለው ታሪፍ እየተገለገልንበት ያለው ታሪፍ ነው። ተግባራዊ የሆነ በስንት ዓመተ ምሕረት ነበረ? ከኤርትራ ጋር የነበረው የስልክ መስመር የተዘጋ ወይም የተቋረጠ የመስመር ግንኙነቱ የተቋረጠው በአስራ ዘጠኝ ዘጠና አመተ ምህረት ነው በኢትዮጵያ አቆጣጠር። አሁን እንግዲህ መስመሩ ተከፍቷል። መቼ ነው የተከፈተው? አዎ መስመሩ እንግዲህ ከትላንት ወዲያ ጀምሮ ነው የተከፈተው፣ በሁለቱም ሳይድ ማለት ነው። የመስመር ልውውጡ ምን ያህል ነው የሚደዋወለው ሰው እንደሆነ እናንተ ዳታው አላችሁ። አሁ እንግዲህ ገና መጀመሩ ነው። ይሄ አሁን ምን ያህል ነው የሚለውን ትራፊኩን ሜዥር ማድረግ ይጠይቃል። ኢንካሚንግ እና አውትጎይንግ ትራፊክ ነው ያለው። እሱን ሜዥር አድርጎ ይሄን ያህል ነው የሚለው ነገር መመዘን ይጠይቃል። ነገር ግን ኢንካሚንግ ጥሪውም በአውትጎይንግ ጥሪው ብዙ ነው ጥሪው። እንዳልኩሽ ይሄን ያህል ነው ብሎ እንትን ለማለት ትራፊኩን ሜዥር ማድረግ ያስፈልጋል። ማለት በሁለት ሳይድ ነው ኢንካሚንግ ትራፊክ አለ አትጎኝ ትራፊክ አለ ማለት ወደ ኢትዮጵያ የሚመጣ ጥሪ አለ። ከዛ ደግሞ በኢትዮጵያ ደግሞ የሚወጣ ወደ ኤርትራ የሚሄድ ጥሪ አለ። ሰው ተለያይቶ ተራርቆ ሲገናኝ ስልክ በጣም ትልቅ ዋጋ አለው እና እርስዎ መናገር የሚፈልጉት ነገር ካለ በዚህ አጋጣሚ አው እንግዲህ ይሄ ትልቅ ታሪክ ታሪካዊ ወቅት ነው ለኢትዮጵያም ለኤርትራም እና ይሄ እንግዲህ ወደ ወደ ሰው ስናመጣው ሰዋዊ ስናደርገው። ከዘጠና አመተ ምህረት ጀምሮ ያልተገናኘ ነው። አሁን በዚህ ሁለት ቀን እንኳን ውስጥ ያየናቸው ነገሮች በጣም የሚገርሙ ነገሮች ናቸው። እዛን ጊዜ ጀምሮ ለእነዚህ ዓመታት ያልተገናኙ ቤተሰቦች ናቸው እየተገናኙ ያሉት እና የምናየው እና ይሄ እንግዲህ የሚያሳየው ነገር አሁን ያው ከዘመኑ አንጻር ከመረጃ ዘመን ነው። ከሱ አንጻር እንደ አገልግሎት ሰጪ ስናየው በቃ ፕራክቲካሊ መሬት ላይ ያለው ነገር ወደ ሰው ስናመጣው ነው ምን የምናየው ነው። ይሄ ታሪካዊ ከመሆኑም ሌላ ይሄም ራሱ አሁን ለእነዚህ በሁለት ቀናት በተከፈቱት እያየ ነው ለነው ነገር ሰው ምን ያህል በዛ ነው ያህል ዓመታት ሰው ስንል እንግዲህ አባትና አባትና ልጅ ወንድምና እህት እንደዚህ ያጋጠሙ ናቸው። አሁን በነዚህ ሁለት ቀኖች ሲገናኙ ያለው የሚሰጠው ስዕል ትንሽ ለየት ያለ ነው እና ይህም ታሪካዊ ነገር በራሱ ታሪክ ነው። እሺ በጣም ነው ማመሰግነው፣ አቶ አብዱረህማን። እሺ አሁን ደግሞ የኢትዮጵያ እስር ቤቶች ታሪክ ኢትዮጵያ በእስር ላይ የሚገኙ ሰዎችን ሰብአዊ መብቶች በመጣስ ሰዎችን ኢሰብአዊ በሆነ መንገድ በማሰቃየትና ሰብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። መንግሥቷ በምላሹ ይህንን ድርጊት ሲያስተባብል ቆይቷል። ነገር ግን በቅርቡ መንግሥት ራሱ ያቋቋመው የሰብአዊ መብት ኮሚሽንና አዲሱ ጠቅላይ ሚኒስትር አብይ አህመድ ይህንኑ የሀገሪቱን የመብቶች ጥሰት ታሪኮች እያረጋገጡ ተናግረዋል። ጠቅላይ ሚኒስትሩ ለእነዚያ ያለፉ ዓመታት የጭካኔና የስቃይ አድራጎቶች በአደባባይ ይቅርታ እስከመጠየቅ ደርሰዋል። የመንግሥት የሽብር አድራጎት ብለውም ጠርተውታል። በተጨማሪም ከየወህኒ አካላቸውና አካላቸው ጎድሎና ተጎድቶ የወጡ እስረኞች በሀገሪቱ ብሔራዊና የክልል ቴሌቪዥን ጣቢያዎች ጭምር ቀርበው እየተናገሩ ናቸው። የቀድሞ እስረኞቹን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው? የሚሉና ሌሎች ጥያቄዎችን አንስታ የሕግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተመራማሪ አካታ ተከታዩን ዘግባለች። ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው ስድስት ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር፣ ምን ያህልስ በእስር ቤቶች ቀሩ ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው የተናገሩ ነው። ለማህበራዊ፣ አካላዊና ስለ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ሕይወት መምራት እንዲችሉ ምን መደረግ አለበት በሚለው የውይይት መነሻ ሀሳብ ሶስት እንግዶች ጋብዣ ለው። ከአዲስ አበባ አቶ አመሀ መኮንንና አቶ ወንድሙ ኤብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ ናቸው። አቶ ፍስሐ ከሚያብራሩበት ውይይቱ ይጀምራል። እነዚህ የጸረ ሽብር አዋጁ ሆነ በሌላ እንደዚህ በተገናኘ መልኩ ታስረው የነበሩ ሰዎች የማስተቃየትና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል። ዚያን ላይ የቀረቡ የተነገሩ ነው። እና መለቀቃቸው ጥሩ ቢሆንም ብዙ መስተካከልና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሱባቸዋል። ስነ ልቦና ጉዳት ደርሱባቸዋል። ፍትህ አጥተዋል። ከመስተቃየታቸው ባል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትም ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ማህበራዊ ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየት ኢሰብአዊ አያያዝ እንደምታውቁት አለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ አለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው እና ይህም የፈጸሙ ሰዎች ለህግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህም እንዲካሄድ ሁኔታውን ያመቻቸ የህግ ስርአት አለ ከወንጀለኛ መቅጫ ስርአታችን ጀምሮ እስከ ረሽበር አዋጁ፣ ፍርድ ቤታቸዎችን፣ የዳኞች ሹመት፣ የፍርድ ቤቶች የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ ተፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ መዳረግላቸው እንዲቀመ ይገባ ነው የሚያሳየው። አቶ ወንድሙ ኢብሳ፣ እርሶ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገምታልና እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል? መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ ሰማንያ ስምንት ንዑስ አንቀጽ ሶስት የሚጠቅሰውን መነሻ አድርጌ ምንድን ነው የሚለው አንቀጽ ተጠናቁ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂው መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ አንቀጽ ሰባት መቶ ሀምሳ ስድስትም የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሐብሔር ህጋችን አምሳ አመት ያስቆጠረውም ከስድስት መቶ አስራ አምስት አንቀጽ ጀምሮ በስድብ በማዋረድ ስድስት መቶ አስራ ስድስት ስድስት መቶ አስራ ሰባት መቀስቀስና አፈጻጸሙን ቃል ማንሳት እንደዚህ የግል ለቤቶታ በመቅረብ ሰው ሁሉ በህግ ፊት እኩል ነው በምለው መሰረትና ሰባት መቶ አምሳ አምስት በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹን ለጉዳት ለህግ መቅረብ አለበት። ኤንጂዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋ ች መርዳት አለባቸው። አቶ አማሀ መኮንን እንግዲህ እነዚህ እስረኞች ቁጥራቸው በጣም ብዙ እንደሆነ ነው የሚገመተው። የተወሰኑ ከሚታወቁ እስረኞች ውጭ ቁጥራቸው የማይታወቁ እስረኞች ተፈተው በየቤታቸው እንዳሉ ገምታልና እነዚህን በተደራጀ መልኩ ለማገዝ ወይም ደግሞ እነዚህን በተደራጀ መልኩ ኑሯቸውን መልሶ የሚመሰርቱበትን መንገድ ለማመቻቸት ምንድን ነው መደረግ ያለበት? በማንስ በኩል ነው መደረግ ያለበት? ብቻ፣ አመሰግናለሁ። ያው እንግዲህ ሁለቱ ቀደም ሲል ከሌ የተናገሩት አብዛኛውን ገልጸውታል። ደረሰው ጉዳት አሁን በእናንተ ሚዲያ በተለያየ ሚዲያ ተገልጿል። መጀመሪያ እኔ መደረግ ያለበት ምለው ቢሆን አንቺን በተከክል ገልጸሽዋል። ምን ያህል ሰዎች ናቸው የታሰሩት? ምን ያህል ሰዎች ናቸው የተፈቱት? ማን ላይ ምን ደረሰ የሚለው እንደዚህ እድል ያገኙ ሰዎች ለተለያዩ ሚዲያዎች በሚናገሩበት አጋጣሚ ብቻ ሳይሆን መንግስት ራሱ ይህን ነገር በስራዬ ብሎ ማጣራት ያለበት ይመስለኛል። አንድ የተቋቋመ ኮሚሽን እንዳለ እሰምቻለሁ በመንግስት በኩል። ምናልባት ከዚህ ኮሚሽን ጋርም ሌሎች ገለልተኛ ተቋማት፣ ለምሳሌ እንደ እኛ ድርጅት የሰብአዊነት ጉባኤ የመሳሰሉ ድርጅቶች፣ ከተቻለም ዓለም አቀፍ የሰብአዊነት ድርጅቶችም አግዘው፣ አንደኛ መጀመሪያ ምንድን ነው የተፈጠረው፣ ምን ያህል ሰው ነው የታሰረው፣ ምንድን ነው በእያንዳንዱ ላይ የደረሰው ጉዳት ብለው በደንብ መታወቅ አለብን። ወደ ካሳ ለማሰብ መጀመሪያ ጉዳቱ በግልጽ መታወቅ አለበት። ጥሩ ነገሩ ምንድን ነው? አሁን የሚያከራክር አይደለም፣ ጉዳት ደርሷል በብዙ ሰዎች ላይ ቅድሮ አቶ ወንድሙ ለመጥቀስ የሞከሩት በጣም በጣም ዘግናኝ ጉዳት ደርሷል። ይህ አንድ ነገር ነው፣ በጥቅሉ የሚታወቅ ነው። በዝርዝር ግን በመረጃ ሊወጣ ይገባል። አንድ ይሄ ከሆነ በኋላ ምንም ጥርጥር የለውም የፖለቲካ ውሳኔ እንደተባለው የህግ ማዕቀፎቹ አሉ፣ የፖለቲካ ውሳኔም ያስፈልጋል። እነዚህ ሰዎች የታሰሩት በፖለቲካ ውሳኔ ነው፣ የተፈቱት በፖለቲካ ውሳኔ ነው። በዚህ መሀል ነው ይሄ ጉዳት የደረሰባቸውና አሁንም ለዚህ ጉዳት የደረሰባቸውን ሰዎች ለማቋቋም የፖለቲካ ውሳኔም ጭምር ያስፈልጋል። ሰማ። በጣም አመሰግናለሁ አቶ ፍስሀ ተክሌ። እንግዲህ አሁን ሶስታችሁም እንዳነሳችሁት እነዚህ እስረኞች ቁጥራቸው መጣራት አለበት፣ ከዛ ግን መካስ አለባቸው። ለምሳሌ ማህበራዊ፣ ስነ ልቦናዊ፣ ህጋዊ የሆነ ድጋፍ ማግኘት አለባቸው ነው ይህንን እንዴት ነው ወደ ተግባር የሚሸጋገረው? የመንግስት ኃላፊነት ምን መሆን አለበት? ማህበረሰቡ ምን አይነት ድጋፍ ነው ሊሰጥ የሚችለው? ሲቪል ማህበራትና ዓለም አቀፍ የሰፋ መብት ተቋማትስ እንዴት በተቀናጀ መልኩ ድጋፍ ማድረግ ይችላሉ? ምን አይነት የሚካሄድ ተግባራዊ ቢደረግ ወደ ውጤት ሊመጣ ይችላል። ይህ በተመለከተ ያው እንደዚህ አይነት በስርዓት ደረጃ የተፈጸሙ ወንጀሎች በሚኖሩበት ጊዜ ልምድ ያላቸው ሀገሮች አሉ። ለምሳሌ የቀድሞው የሶሻሊስት ካምፕ ውስጥ የነበሩት በተለይ የምስራቅ ዩሮፓ ሀገሮች እንዴት ነው ይህን ነገር ያረጉት? አፍሪካ ውስጥ ሩዋንዳ፣ ሳውዝ አፍሪካ እንዴት ነው ያደረጉት የሚለውን ነገር ማየት ያስፈልጋልና አሁን ኢትዮጵያ ውስጥ ያለው ነገር የስርዓት ችግር ነው። የግለሰቦች ችግር አይደለም። ምክንያቱም ምናልባት አሁን በሚዲያ ስለወጣ ተወሰኑ ሰዎችን ስለሰማን ነው እንጂ እኔ በሚሰራውና ና በአጋጣሚ ነገር የማሰቃየት ተግባር በሁሉም የሀገሪቱ አካባቢ በተለይ እንደሚፈጸም ነው እና ባለፈውን ሞያሌ አካባቢ የነበሩ ሰዎችን ባናገርንበት ጊዜ የሀያ ሰባት ዓመት የማስካየት ተግባር ታሪክ ነው ሲነግሩን የነበረው ጉድጓድ ውስጥ ይቀበራሉ፣ ማቃጠል፣ እንደዚህ በጣም ብዙ ዘግናኘውን ነገሮች አሉና፣ ይሄ ቅድም አቶ አማሀ እንዳለም በስርዓት ደረጃ መመዝገብ፣ መታወቅ፣ መቻል አለበት። ምን ያህል ሰዎች ዚፌክት ነበሩ የሚለው ሁለተኛው፣ ሌሎች ሀገሮች እንዳረጉት ደግሞ የተፈጥሮ የነበረውን ነገር እውቅና መስጠት ያስፈልጋል። በተለያየ መልኩ ፐብሊክ አፖሎጂ ወይም ይፋ ይቅርታ ከሚለው በተጨማሪ ሙዚየሞች ሊኖሩ ይችላሉ። ይህን የሚያስታውሱ ሀውልቶች ሊኖሩ ይችላሉ። በተለያዩ አካባቢዎች ላይ የሰዎቹን ስም ዝርዝር ግልጽ ማድረግ ያስፈልጋል። የሆነ እየ- አሁን ለምሳሌ የናዚ ታሪክ ላይ የተገደሉ ሰዎች ስም ዝርዝር ያለበት አንድ ሙዚየም አለ። ጀርመኖች ለምሳሌ እንደዚህ እንደዚህ አይነት ነገሮችን መደረግ ያለበት የሚለውን ነገር በደንብ አስቦ ያንን ማድረግ ያስፈልጋል። ሁለተኛ ደግሞ እንዳይደገም ደግሞ ለማድረግ የሚያስፈልገውን የሕግና የሌሎች ነገሮችን ደግሞ ሪቪዥን መሰራት አለበት። ረሽብራ ዲዘንቦ ከወንጀል ስነ ስርአቱ ከፍርድ ቤት አቋም እነዚህ ነገሮች በሙሉ ያን ሁሉ ማድረግ መቻል ያስፈልጋል። እና አንድ ተቆሞ ለምንድን ነው የተፈጠረው ይህ ችግር? ለምን ተፈጠረ? ይህንን ደግሞ እንዴት ሶልቭ እናረጋለን የሚል ከመንግስት ከህዝብ በዚህ ጉዳይ ላይ ከሚሰሩ ሲቪል ተቋማት ጋር መወያየት፣ ከሌሎች ሀገሮች ልምድ መውሰድ ያስፈልጋል ነው የምለው። አድማጮች፣ ውይይቱ አላበቃም። የውይይቱን የመጨረሻ ክፍል በነገው ምሽት ይዤ እመለሳለሁ። የጠቅላይ ሚኒስትር አብይ ጉዞ ወደ አሜሪካና ከአቀባበል ውይይት መድረኮች አንዱ ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ ኢትዮጵያውያኑ እየተነጋገሩ ናቸው። በቅርቡም የትውልድ ድልድይ የሚባል ስብስብ ቨርጂኒያ ውስጥ አድርጎት የነበረ ውይይት አስደምጠናል። ከመድረክ ያኔ የተናገሩት ዶክተር ብርሃነ መስቀል አበበ በመጀመሪያው ክፍል ካቆሙበት ሐሳባቸውን ይቀጥላሉ። የኢኮኖሚ ዋልታ ኢትዮጵያ እያለን ሁላችንም የምታስታውሱት ጠዋት ጠዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ቡና ነው። ቡና የኢትዮጵያ ኢኮኖሚ ዋልታ የሆነው የውጭ ምንዛሪ ማምጫ ትልቁ ቫይክል ስለሆነ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከዌስተርን ወርልድ የምታገኛቸውን ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪሚተንስ ከሁለቱም ተደምሮ ይበልጣል። ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም፣ በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መዝፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት ስለዚህ ጠቅላይ ሚኒስትሩ እዚህ ሲጎበኙ ዲያስፖራው በኢኮኖሚው በንግድም በኢንቨስትመንትም በፎሬን ከረንሲ ሪሚተንስም ፕሮባብሊ እዚህ ላይ ከሌሎች የተወሰኑ ወገኖች ጋር እየመከርንበት ነው። የኢትዮጵያ የዲያስፖራ ባንክ ተቋቁሞ ዳይሬክትሊ ይሄ በፎሬን ከረንሲ ያለውን ችግር ሊቀረፍ የሚችልበትና አሁን ያለውን የዳያስፖራ ፖሊሲ ከፋፋይና ጨቋኝ ነው ያሉት ዶክተር ብርሃነ መስቀል ጠቅላይ ሚኒስትር አብይ መሰረዝ አለባቸው ብለዋል። ዶክተር ብርሃነ መስቀል ይቀጥሉና ኢትዮጵያ አሁን ያለችበት ሁኔታ በደቡብ አፍሪካ ከአፓርታይድ በኋላ እንደነበረው አይነት በመሆኑ የሽግግር ለውጥ አስፈላጊ ነው ሲሉ ይመክራሉ። የመንግስት ስራም በእውቀት መመራት አለበት ብለዋል። የአሁኑ የሽግግር ሂደት በአብዮት የመጣ አይደለም፣ በእርስ በርስ ጦርነት የመጣ አይደለም፣ በሰላማዊ እንቅስቃሴ የመጣ ሽግግር ነው። ይሄንን ሽግግር ሰክሰስፉል ለማድረግ በኢትዮጵያ ከፍተኛ የኖሌጅ ፕሮዳክሽን ያስፈልጋል። እውቀት ፕሮዲውስ መደረግ አለበት። ጥበብ ፕሮዲውስ መደረግ አለበት። አንደርስታንዲንግ ፕሮዲውስ መደረግ አለበት። ለዚህ ደግሞ ዲያስፖራው ትልቅ አቅም አለው። በዚህ ኮንትሪቢት ማድረግ አለበት። ፐብሊክ ኢንተሌክቹዋልስ ወደፊት መጥተው አሁን እንደምናደርገው በጉዳዮች ላይ የሚነጋገሩበት ፎረም መፈጠር አለበት። ኢትዮጵያ ውስጥ የኖሌጅ ፕሮዳክሽኑ ከፍተኛ መሆን አለበት። ይሄ ማለት ምንድን ነው? ባለፉት ኦልሞስት 27 ዓመታት በኢትዮጵያ ምንም አይነት የመሰብሰብ የመደራጀት ሀሳብን የመግለጽ መብት ስለተከለከለ ኢትዮጵያ ውስጥ አይዲያ ኖሌጅ ፕሮዲውስ እንዳይደረግ ተደርጓል። ኖሌጅ ፕሮዲውስ ስላልተደረገ የካድሬ ዘመን ነበር እስከዛሬ ነበር ነው። ኢትዮጵያ ከካድሬነት ዘመን ወደ እውቀት ዘመን መሸጋገር አለባት። ካድሬዎች ወሬ እያቀባበሉ ሀገሪቷን የሚመሩበት ሳይሆን ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን። እየገባን ያለውም እዛ ይመስለኛል። ስለዚህ ከዘመነ ካድሬ እና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራቸው። ይሄ የአዋቂዎች ዘመን ደግሞ እውቀቶች ፕሮዲውስ ተደርጎ ለሀገር ሊጠቅም በሚችል መልኩ ወደ ፖሊሲ ቀረፃ መሸጋገር አለበት። ወደ ፖሊሲ ቀረፃ ስንሸጋገር እውቀት ካሌለ ፖሊሲ የለም። ምክንያቱም አገሪቷን ለሚቀጥሉት አስር ዓመታት፣ ሀያ ዓመታት፣ ሀምሳ ዓመታት፣ መቶ ዓመታት የሚጠቅሙ ፖሊሲዎች መቀረጽ አለባቸው። እነኛ ፖሊሲዎች ወደ ህግ መለወጥ አለባቸው። እነኛ ወደ ህግ የሚለወጡት ፖሊሲዎች ወደ ተቋም መለወጥ አለባቸው። ኢትዮጵያ ተቋም ላይ የምትንጠለጠል አገር እንጂ ግለሰቦች ላይ የምትንጠለጠል አገር መሆን የለባትም። ያንም ፕሮዲውስ ለማድረግ የሚችል ተቋማትን መገንባት የሚችል የኢትዮጵያ ኢንተሌክቹዋል ፓወር ትልቅ ነው። ወደዛ ለመገስገስ ዲያስፖራውን በዚያ ፓርቲስፔት የማድረግ ሂደቱን አጠናክሮ መቀጠል አለበት። ጠቅላይ ሚኒስትሩም ወደዚህ ሲጎበኙ እነኚህን ከላይ ያነሳኋቸውን የዲያስፖራ ፖሊሲ እና ከዚያ በኋላ ደግሞ ዲያስፖራውም ሆነ የተቀረው ኢትዮጵያዊ ፓርቲስፔት ሊያደርግ የሚችልባቸውን የእውቀት የኖሌጅ ፕሮዳክሽን፣ የፖሊሲ ዲቨሎፕመንት፣ የኢንስቲትዩሽን ቢልዲንግ ፕሮሰስ ውስጥ መድረኮች ተመቻችተው ህዝቡ ፓርቲፔል ሊያደርግ የሚችልበትና ሁሉም የአቅሙን ለአገር ግንባታ ሊያውል የሚችልበትን ሁኔታ ለማመቻቸት እንዲችሉ ወደዚህ ሲመጡም በዚህ ጉዳይ ላይ እንድንወያይ ነው። ሰጀስት ማድረገው ምመክረውም ይሄንን ነው። ቀጥለው የቀረቡት ለዶክተር አብይ አህመድ ጠንካራ ድጋፍ እንዳላቸው የገለጹት ተናጋሪ ፕሮፌሰር አለማየሁ ገብረ ማርያም የ35ኛውን የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬኔዲን መልእክት አስተጋብተዋል። አብይን ደግፉ ወይ ዘወር በሉ ብለዋል። ላለፉት 13 ዓመታት ከጠቅላይ ሚኒስትር አብይ በፊት በነበረው አስተዳደር ላይ በጣም ጠንካራ አቋም ነበር መወስዶ። ብዙ ሰዎችም ሀርሽ ነ ይሉኛል፣ አንድ ነገር እንኳን አመስግናቸው አታውቅም፣ የመሳሰሉትን ነገር ነው። ግን ይህን አይነት ነገር ሊያወጡብኝ የቻሉት እነሱ ናቸው። ግን እኚህ ጠቅላይ ሚኒስተር ሲመጡ በ24 ሰዓት ውስጥ ነው የተቀየርኩት ምክንያት ስለ እነሱም ማውራት አቆምኩኝ። ማውራ አሁን ስለ ወደፊት የምንገነባት ኢትዮጵያ ቢለቨድ ኢትዮጵያ ምላት ህዝብ እንዴት አብሮ እንደሚሆን ጥላቻን የምናጠፋበትን እና የሚሰሩትን እደግፋሉ አብሬውትም እጓዛሉ መንገዱም መቀጠል አለበት። ያለ ምንም ምርጫ የለንም፣ አሁን ወደፊት ምንገፋበት ነው የሚል ነው። ስለዚህ መቀየር ስንጀምር ራሳችንን ከውስጥ የምንቀይረው መሪያችንም የመቀየር ችሎታ ሲኖረው እኝህን ሰውዬ የማደንቃቸውና ማከብራቸው አንደኛ እንግዲህ ወጣት የእኔ ልጅ ሊሆኑ ይችላሉ። አርባ ሁለት ሊሆኑ እኔ ሀ ዘጠኝ ነኝ። ስለዚህ ከዚህ አይነት ወጣት የዚህ አይነት ብልህነትና አስተያየት ሲመጣ ኢትዮጵያ ምን አይነት ህዝብና ማፍራት የምችላቸው። ምንም ማወቅ ያለባቸው አንድ ነገር አብይ አህመድ ብቻውን አይደለም። የአብይ አህመድ አይነቶች ቃለኝ፣ አስታውሉ ሚሊዮን አሉ። እድል አልተሰጣቸውምና ነው። ግን አሁን ይወጣሉ። ከሚቀጥሉት ወራቶች፣ አመቶች ታያቸዋላችሁ። ከየቦታው ይወጣሉ። ትላንትና፣ ለምሳሌ ተመልከቱ። እነዛ ወጣቶች አንድ ሰው ክፋት ለመስራት ፖሊስ የጠበቃቸው ማለት ህዝቡ ነው አይደለም? የህዝብ ፍቅር እሳቸውም ተናግረውታል። አንድ መሪ የህዝብ ፍቅር ከሌለው መሪ አይባልም፣ ባዶ ነው ነው ያሉት። አነጋገራቸው ለሰምታችሁ እንደሆነ። ስለዚህ ያንን መሪ አቅፈው የሚይዘው ህዝቡ ነው። ህዝቡን ደግሞ ከመሪው ጋር እንደዚህ አይነት መገናኘት ሲኖር እያደጉ ነው ሁለቱም የሚሄዱ መሪውም ተስፋ ይሰማዋል፣ ጥንካሬ ይሰማዋል። ህዝቡም ደግሞ ተስፋ ይሰማዋል። እነዛን የበለጠ ወደፊት እየገፋቸው ሊሄድ ይችላል ማለት ነው። አሁን እንግዲህ ይመጣሉ ተብሏል ጠቅላይ ሚኒስትሩ። ምንድን ነው ይዘን የምንጠብቃቸው? ጠብቃቸው እስካሁን የተገነዘብኩት ነገር ቢኖር ከአንዳንድ በኩል ጥያቄና ነቀፌታ ነው። ከአንዳንዱ ጋር ከኔ አይነቱ ደግሞ ይክባቸዋል በደስታ አብዛኛው ደግሞ ፌንሶ ላይ ቁጭ ብሏል። እስኪ ቆይ፣ ይላል እስኪ ይሄ ነገር ምን ይሆን እየተባለ ነው። እንግዲህ አሁን ከዚህ በላይ ምንም እንትን የሚባል ነገር የለም። ወይ እዚህ ነን፣ ወይ እዛ ነን። እንደ ድሮ ምንም መሀል ላይ መዋረል የለም፣ መስፈር የለም። እና እኚህ ሰው በሚመጡበት ጊዜ እኔ በዲያስፖራ በጽሁፍ ማስታወቀው ነገር ነው፣ አንድ ነገር ማድረግ አለብን። ዝም ብለው መጥተው አዳምጦ መሄድ አይቻልም። የኢትዮጵያ ህዝብ ቁጭ አልን እኮ እዚህ። እኛም አረጀን፣ እናንተ አላረጃቸው። እኔ እንኳን ስለዚህ በሚመጡበት ጊዜ ምንድን ነው የምንሰጣቸው? መጥተው እዚህ እኛን አስደስተው እንዲሄዱ አይደለም። እኔ አንድ ተጨባጭ ነገር ይዘው እንዲሄዱ ነው እንፈልገው። አሁን ብርሃን መስቀልም አንዳንድ የጠቀሳቸው ነገሮች አሉ። ስለዚህ የእኛ አጀንዳ ምንድን ነው ምንድን ነው፣ ጥያቄ አለን። ከእሳቸው ውስጥ ምንድን ነው የምንጠይቃቸው? ምንድን ነው ማድረግን ምንችለው? ያው የምትከታተሉኝ ታውቃላችሁ፣ ሜሞራንድም የሚል ሲሪስ ፈጥሬ ብዙ እየተናገርኩ አለ። አንደኛው ነገር ምንድን ነው፣ አብይን አጠይቁ፣ ስለ ኢትዮጵያ ምን እንደሚያደርግ ራሳቸውን ጠይቁ። ምንድን ነው እኔ ማደርገው ለኢትዮጵያ የሚባለው ነው ጥያቄ። ለእኔ አብይ የሚያደርገው ድርሻ አለው። አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድን ነው? አስቡ። አንድ ወጣት የ42 ዓመት ወጣት የመቶ ሚሊዮን ሰው ችግር የመቶ ሚሊዮን ሰው ተስፋ ፍርሃት፣ ጭንቀት እንዴት ተሸክሞ ይችለዋል? እስቲ አስቡት። እንደኛስ ምኑ ላይ ነው የምንካፈሉ? እንደ ኮ መቆም ያስፈልጋል። ተነስተን እንደ ካቢ ጋር ነኝ ያሉ ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። በሌላ ዝግጅት ይቀጥላል ይህ ውይይት። ክቡራትና ክቡራን አድማጮች፣ ቴክኒሽያን ኦድሬስ ሬጂስ፣ ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰሩ ብርሃን አበባየሁ ገበያው፣ የምሽቱ ስርጭት ዋና አዘጋጅ ሰሎሞን ክፍሌ፣ እንዲሁም የሚያስተናገድ ነዋችሁ አዳነች ፍስሃዬ እና ሰሎሞን አባተ በዚሁ እንሰናብታችኋለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም በደና うん。<music>